the voice of America ነገ በሚካሄደው አምስተኛው የኢትዮጵያ ብሔራዊ ምርጫ በአዲስ አበባ ከተማ ቁጥሩ ወደ አንድ ነጥብ አምስት ሚሊዮን የሚጠጋ ሕዝብ ለመምረጥ ተመዝግበዋል። ሀያ አምስት ፓርቲዎች ደግሞ እጩዎቻቸውን ለምርጫው አሰልፈዋል። ዝግጅቱ ከሰው ኃይል እስከ ምርጫ ቁሳቁስ የተሟላ መሆኑን የምርጫ ቦርድ ኃላፊዎች ይናገራሉ። መለስካቸዋማ ዝርዝሩን ይዟል። በአዲስ አበባ ከተማ አስተዳደር 23 የምርጫ ክልሎች ይገኛሉ። በእነዚህ በ23 የምርጫ ክልሎች ውስጥ ደግሞ 1645 የምርጫ ጣቢያዎች አሉ። በእያንዳንዱ የምርጫ ጣቢያ አምስት አምስት የምርጫ አስፈጻሚዎችና በሕዝብ በህዝብ በቀጥታ ተመድጠዋል የተባሉ የምርጫ ታዛቢዎችም ይኖራሉ። በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌታውን ገብረ መድህን ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት እነዚህ የህዝብ የምርጫ ታዛቢዎች እና ምርጫ አስፈጻሚዎች በምርጫው ህግ ዙሪያ በመራጮች ምዝገባ በጮች ምዝገባ ላይ በቂ ስልጠና ወስደዋል። አቶ ጌታሁን እንደገለጹት በአዲስ አበባ ውስጥ ሀያ አምስት ፓርቲዎች ለምርጫ ይሰለፋሉ። በከተማችን ውስጥ አንድ ሚሊዮን አራት መቶ ሰማኒያ አንድ ሺ አምስት መቶ ሀያ አንድ መራጮች ተመዝግበዋል። ከእነዚህ ውስጥ 7683 ሴቶች ናቸው። ይህም 49% ገደማ ነው። እንደገና በነዚህ በ23 ምርጫ ክልሎች ውስጥ 25 የፖለቲካ ፓርቲዎች ተወዳዳሪ ናቸው። እነዚህ የፖለቲካ ፓርቲዎች በእያንዳንዱ ምርጫ ክልል ማክሲማም የምርጫ ሕጋችን የሚፈቅደው 12 ስለሆነ 12 የፖለቲካ እጩዎች ናቸው የሚቀመጡት። አክለውም በ23ቱ የምርጫ ክልሎች ተወዳዳሪ ፓርቲዎች 272 እጩ ተወዳዳሪዎችን አስመዝግበዋል ብለዋል። ይሁንና ፓርቲዎቹ ያስተማሯቸው ተወዳዳሪዎች ብዛት እንደየአቅማቸው እንደሚለያይ ገልጸው ከስድስት የማያንሱ ፓርቲዎች ግን በያሶስቱም የምርጫ ክልሎች እጩዎቻቸውን እንዳሰልፉ ገልጸዋል። በእያንዳንዱ ምርጫ ጣቢያ የምርጫ ቁሳቁሶች ተሟልተውና ታሽገው የገቡ መሆናቸውን ያወሱት አቶ ጌታሁን ገብረመድን እነዚህ የታሸጉ የምርጫ ቁሳቁሶች እንዴት እንደሚከፈቱም በዝርዝር አስረድተዋል። የታሸጉት በሙሉ የምርጫ አስፈጻሚዎች፣ የሕዝብ ታዛቢዎች እንደገና የፖለቲካ ፓርቲ ወኪሎች ወይ ደግሞ ተቀማጭ ወኪሎች ሊሆኑ ይችላሉ። ሌሎች ታዛቢዎችም ሊሆኑ ይችላሉ። እነዚህ ጥሪ ይደረግላቸዋል። ኦልሬዲ ለፖለቲካ ፓርቲ ወኪሎች ጥሪ ተደርጎላቸዋል ከሌሊቱ በአስር ሰዓት ነው በአብዛኛው የሚመጡት። አሁን በአስራ ሁለት ስለሚጀምር ምርጫው በአስር ሰዓት ይገኛሉ። ከዚያ በኋላ ጥሪ ተደርጎላቸዋል ይገኛሉ። እነሱ ባሉበት የህዝብ ታዛቢዎች ባሉበት ካርቶን ይከፈታል ማለት ነው። ይሁንና በተቃዋሚ ፓርቲዎች ተደጋግሞ ሲነገር እንደቆየው የህዝብ ታዛቢ ተብለው የተመረጡት ሕጉ ከሚያዘው ውጭ የተወዳዳሪ ፓርቲዎች ተወካዮች በሌሉበት ለፓርቲዎችም ምርጫ ቦርድ ጥሪ ሳያደርግላቸው መሆኑን ያስረዳሉ። የፓርቲ ተወካይ ታዛቢዎችን በተመለከተም በነገ ዕለት በየተመደቡበት እንዳይገኙ የገዢ ፓርቲና የተለያዩ የመንግስት አካላት ያስሯቸዋል፣ ይደበድቧቸዋል፣ ያሳድዷቸዋል፣ ከስራ ገበታቸው ያፈናቀሏቸዋል ሲሉ ብዙ ተቃዋሚ ፓርቲዎች ይከሳሉ። ምርጫ ቦርድ ይህንን የተቃዋሚዎችን ክስ መሰረት የሌለው ነው ሲል ያሰባብላል። ነገ በአዲስ አበባ የሚካሄደውን አገር አቀፍ ምርጫ አንድ ልዩ የሚያደርገው ነገር አለ። ከአዲስ አበባ በስተቀር በሌሎቹ የሀገሪቱ ክፍሎች መራጮች የሕዝብ ተወካይ ምክር ቤት ወኪሎቻቸውንና የየክልላቸውን ምክር ቤቶች ወኪሎቻቸውን ይመርጣሉ። የአዲስ አበባ መራጮች ግን ሀያ ሦስት የሕዝብ ተወካዮች ምክር ቤት አባላትን ብቻ ነው የሚመርጡት። ይህ ምርጫ ዘጠና ሰባትን ተከትሎ በተፈጠረው ችግር አዲስ አበባ ለተወሰኑ ዓመታት በባለአደራ አስተዳደር በመመራቷ ነበረ። አቶ ጌታሁን ገብረ መድህን ያስወዳሉ በዛ ያን ጊዜ በተዛባው ምክንያት አሁንም በዛው ቀጠለ። ስለዚህ ሌሎቹ ለእኛ አሁን ጀኔራል ኤሌክሽን ሲባል ብቻ ነው። ጠቅላላ ምርጫ ሲባል ሲባል የተወካዮች ምክር ቤት ብቻ ነው። የክልል ምክር ቤት አሁን በ2005 ነው ያካሄድ ነው። ስለዚህ ከ3 አመት በኋላ ይካሄዳል ማለት ነው። 2010 ላይ የአካባቢ ምርጫ እናካሄዳለን ማለት ነው። ስለዚህ ነገ የሚካሄደው በአዲስ አበባ ውስጥ የተወካዮች ምክር ቤት 23 ተወካዮች ለመምረጥ ብቻ ነው የሚካሄደው። በነገ ሁለት በአዲስ አበባ የተለያዩ ምርጫ ጣቢያዎች የሚከናወነውን የምርጫ ሂደት እንዘግባለን። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ